በዛሬው የጤና ፕሮግራማችን እንግዳ አድርገን የምናቀርባቸው በአሜሪካን ሀገር በኖርስ ካሮላይና የኮን የጤና ማዕከል የሆርሞን ልዩ ሐኪም የሆኑት ዶክተር ገብረስላሴ ንዳ ናቸው። ዶክተር ገብረስላሴ በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ሆስፒታል የሕክምና ማዕከል ትምህርታቸውን የተማሩና ያገለገሉም ሲሆን በተለይ በውስጥ ደዌ ላይ ለማተኮር ያላቸውን ፍላጎት አሜሪካን ሀገር ከተጓዙ በኋላ እንደፈጸሙና በአሁን ሰዓትም በአገራችን ካሉት ጥቂት የኢንዶክሪኖሎጂ ሐኪሞች መካከል አንዱ ለመሆን በቅተዋል። እዚህ ደረጃም ለመድረስ ከአስራ ሁለት ዓመት በላይ የኮሌጅ ጊዜን እንዳሳለፉም ነግረውናል። በዛሬው ቆይታችንም በተለይ እንቅርት እንዴት ይከሰታል? ተያያዥ ችግሮቹስ ምንድናቸው? መፍትሄውስ? በሚለው ዙሪያ ቆይታ አድርገናል። አብራችሁን ቆዩ። ዶክተር ገብረስላሴ ንዳ፣ በቅድሚያ ለኤስቢኤስ የአማርኛ ቋንቋ ፕሮግራማችን እንግዳ ሆነው ስለቀረቡልን እናመሰግናለን። አመሰግናለሁ ማርታ። ታይሮይድ ወይም እጢ በሀገራችን በብዛት እንቅርት ሲባል ይሰማል። በሕክምናው ቋንቋ ደግሞ ታይሮይድ ወይም እጢ ይባላልና እስቲ በእነዚህ የሕክምና አሎች መካከል ያለውን አንድነትና ልዩነት ለአድማጮቻችን ቢያስረዱልን። ለመሆኑ ታይሮይድና እንቅርት ወይም ደግሞ እጢ የሚባሉት ግንኙነታቸው ምንድን ነው? የዴ ስፔሻልቲ የሆርሞን ስፔሻልቲ ነው። ሆርሞን ማለት የሰውነት ቅመም ነው። የሰውነታችንን የሜታቦሊክ ሂደቶች የሚቆጣጠር ቅመም ነው። ብዙ አይነት ሆርሞኖች አሉ ሰውነታችን ውስጥ ለቁጥር ባልደፈርም ከሁለት መቶ ከዛ በላይ የሚደርሱ ሆርሞኖች አሉ። ሁሉም ሆርሞኖች መነሻቸው የተለያየ ግላንድ ነው። ለምሳሌ ኢንሱሊን ዋናው የሚታወቀው ሆርሞን ነው። ከፓንክሪያስ ነው የሚመለጨው። የሱ መዛባት ዳያቢቲስ የሚባለውን በሽታ ያስከትላል። ታይሮይድ እንግዲህ እጢ ነው። በእንግሊዝኛ ግላንድ ነው። አንገት ላይ ነው ያለው። ሁሉም እንስሳዎች አላቸው። ሰውም አንድ ትልቅ እንስሳ እንደመሆኑ መጠን እጢ የታይሮድ ጢ ከአንገታችን ፊት ለፊት ነው የሚገኘው። ካላበጠ በሰቀ አይታይም። ሲያብ እንቅርስ እንለዋለን። ካላበጠ ምናልባት ብልም ያላቸው ሐኪሞች በእጅ ዳሰሳ ሊያገኙት ይችላሉ። ካልሆነ ግን ላይ ያዝም ላይዳሰስም ይችላል። ሲያድግ ግን እንቅርስ እንለዋለን። ልዩነቱ እሱ ነው። እንቅርስ ምንድን ነው የሚያመጣው ካልሽ እንግዲህ እንደ ጂኦግራፊ ይለያያል። ለምሳሌ ኢትዮጵያ ውስጥ እንቅርት የሚመጣው በአዮዳይን ዴፊሽንሲ ነው። አንዳንድ ተራራማ አካባቢዎች አዮዳይን ስለሚያንሰው ውሃው፣ ጨው ማለት አዮዳይን የሚባል ጨው ነው፣ የተፈጥሮው ጨው ነው። ታይሮይድን ሆርሞኖችን ለመስራት የሚገለገልበት ኤለመንት አለው እና ያ ከሌለ ለታይሮይድ ለማካካስ ያብጣል። አንዳንድ ተራራማ ቦታዎች ላይ እስከ ሰባ ፐርሰንት የሚሆነው ህዝብ እንቅርት ይኖርበታል። ኢትዮጵያ ውስጥ ትንሹ እንቅርት ያለበት ቦታ የሚባለው አስር ፐርሰንት ነው። በዓለም አቀፍ እስከ አስራ ስድስት ፐርሰንት ሰዎች እንቅርት አለባቸው ማለት የአዮዳይን ዴፊሸንሲ ነው። እንግዲህ የአዮዳይን ዴፊሸንሲ ካልሆነ አንዳንድ ኢንፍላሜሽኖች የሚያመጡት እብጠት በጊዜ ብዛት ታይሮዱ እንዳለ ያሳብጠዋል። እንቅርት ይባላል። እንቅርት በራሱ ችግር ነው ማለት አይደለም። ብዙ ጊዜ እስከ ሰማንያ ሰማንያ አምስት ፐርሰንት የሚሆነው እንቅርት ካንሰር አይደለም። ያለው ችግር ምናልባት የአናቶሚ ችግር፣ የኮስሞቲክ ችግር ወይም ደግሞ አንዳንድ ጊዜ ካበጠ ከልክ በላይ ካበጠ የመዋጥ፣ የመናገር ወይም የመተንፈስ ችግር ሊያመጣ ይችላል። አንድ ሰው እንቅርት ካለበት ሐኪም ዘንድ ሄዶ ትክክለኛው ምርመራ ማግኘት አለበት። ዋናው ምርመራ የአልትራሳውንድ ምርመራ ነው። የአልትራሳውንዱ ምርመራ የሚታይ እብጠት ካለ ባዮፕሲ ወይ ናሙና መደረግ አለበት ካንሰር አለመሆኑን ለማሳየት። ከአስራ አምስት ፐርሰንት የሚሆነው እንቅርት ካንሰር በውስጡ ሊይዝ ይችላል። የታይሮይድ ጥቅሙ ምንድን ነው? መኖሩ የሚያስፈልገው ለምንድን ነው? የታይሮይድ ሆርሞን በሰውነታችን ውስጥ ብዙ የሰውነት ሂደቶች ይከታተላል ወይም ሬጉሌት ያረጋል። ለምሳሌ የታይሮይድ ሆርሞን ዴፊሽንሲ ካለብሽ ምግብን የመፍጨት የማዋሃድ፣ የማቃጠል ሂደት በጣም ይቀንሳል ወይም ደገምተኛ ይሆናል። በዛ ምክንያት ሰው ክብደት ሊጨምር ይችላል ወይም ደግሞ ክብደት ለመቀነስ ይቸገራል። ሌላው የልብ ስራም በሆርሞን ላይ ዲፔንድ ያደርጋል ኤፊሽንሲ ካለ የልብ ምት በጣም ዝቅተኛ ይሆናል። ሌላው ደግሞ የጨጓራ ሙቭመንት ወይም እንቅስቃሴ በጣም ዘገምተኛ ከመሆኑ የተነሳ ድርቀት ሊመጣ ይችላል። የጸጉር መሳሳት ሊመጣ ይችላል። በአጠቃላይ ሰው ኤነርጂ ያንሰዋል ወይም ደግሞ አቅም ያንሰዋል ድካም ሊመጣ ይችላል። አልፎም ደግሞ የመውለድ የማዋለድ ሂደት ላይ የታይሮድ ሆርሞን ዴፊሽንሲ ካለ እርግዝና ሰክሰስፉል ላይሆን ይችላል፣ ወይም ደግሞ እርጉዝ መሆን ሊፈልጉ ሴቶች ላይችሉ ይችላሉ። በህፃናት ላይ ከሆነ ደግሞ እድገታቸውን ያቀጭጫል እና ደግሞ የትምህርት አቀባበል ሁኔታቸውም ደግሞ ያጋባል፣ በአጠቃላይ ኢንቴሊጀንሳቸውን ይቀንሳል። ስለዚህ ልጆች በተለይ በቶሎ ዳያግኖስ ሆነው ትሪትመንት ማግኘት አለባቸው። የታይሮይድ ሆርሞን ደግሞ ዴፊሽንሲ ብቻ ሳይሆን ችግሩም አንዳንድ ሊበዛ ይችላል። ከቁጥጥር ውጭ ይሆንና ታይሮይድ በራሱ ጊዜ ከሚፈለገው በላይ ሆርሞን ሊያመነጭ ይችላል። ያ በሚሆንበት ጊዜ ቅድም ያልኳቸው ሂደቶች ተቃራኒ ይሆናል። ለምሳሌ የልብ ምት በጣም ፈጣን ይሆንና ከቁጥጥር ውጭ ይሆናል። ተጠቂው ግለሰብ ሳይፈልግ ክብደት ይቀንሳል። አንዳንድ የባህሪ ለውጥን ያመጣል። ለምሳሌ ያነጫንጫል፣ ቁጡ ያደርጋል። አንዳንድ ሰዎች በዛ ምክንያት ከስራቸው ሊባረሩ ይችላሉ። ከትዳራቸው ሊፈናቀሉ ይችላሉ። ጓደኛቸው ሊርቃቸው ይችላል። ጭንቅላት ስለሚያዛባ የአይምሮ ህመምተኛም ሊባል ይችላል። እስከ ሜንታል ወይም ሳይኪያትሪክ ኮንዲሽን አድሚሽን ሆስፒታል የሚሄዱበት ጊዜም አለ። መብዛቱንም አንፈልገውም። እንግዲህ ላቦራቶሪዎች የራሳቸው ልክ አላቸው። ከዚህ ማለት የለበትም ከዚህ መብለጥ የለበትም ተብሎ በላቦራቶሪ ህግ ይደነገጋል። የኛም ስራ እንግዲህ ህመምተኞቻችንን እዛ ውስጥ ማቆየት ነው። ከዛ ውጭ ከሆኑ በታች ከሆኑ ከፍ ማድረግ፣ በላይ ከሆኑ ዝቅ አድርጎ እዛ ውስጥ ማስተካከል ነው ስራችን። የታይሮይድ ሆርሞኖች ወይም ደግሞ ቅመሞች መብዛትና ማነስ የሚከሰተው በምን ምክንያት ነው? ከአመጋገብ ነው? ከዘር ነው? ወይም ከኗኗር ሁኔታችን ነው? በምን ምክንያት ነው እነዚህ የማይመጣጠኑት? እንግዲህ የማነሱ ሃይፖታይሮይድዝም የታይሮይድ ሆርሞን ዴፊሽንሲ አምስት ፐርሰንት የሚሆን የዓለም ህብረተሰብ አፌክት ያደርጋል። አምስት ፐርሰንት እንግዲህ በቁጥርታዩ ትንሽ ነው፣ ግን እንግዲህ ስዘረጊው ብዙ ሰው ነው። አንዳንድ ቦታዎች ላይ በአፍሪካ አፍሪካ እንደ ኢትዮጵያ ያሉ ሀገሮች ላይ አዮዳይን የሚባለው ጨው ስለሚያንስ ታይሮይድ ሆርሞኑ የሚሰራበት ጥሬ ዕቃ ስለሚያንስ ሰው ሰውነታችን ውስጥ እያነሰ ይሄዳል ማለት ነው። እንግዲህ ዋናው በዓለም ላይ የታይሮይድ ሆርሞን ዴፊሽንሲ የሚያመጣው የአዮዳይን ዴፊሽንሲ ነው። ሁለተኛው በዘር የሚተላለፍ ሀሽሞቶስ ታይሮይዳይቲስ የሚባለው አለ። ጃፓን ሀገር ነው የታወቀው እና የተገኘው። ይህ ኮንዲሽን በገር እንዲሄድ ነው፣ የሰውነታችን ኢሚዩን ሲስተም ታይሮይድን አታክ ያደርገዋል። አንዳንድ ጊዜ በልጅነት ነው የሚጀምረው፣ ብዙ ጊዜ ከልጅነት በኋላ ነው። ቀስ በቀስ ያ ኢሚዩን ሲስተም ታይሮይድን አታክ ያደረጉና ከጊዜ ብዛት ሳንክሽኑን ሉዝ እንዲያደርግ ያደርገዋል ማለት ነው። ስለዚህ የሆርሞን መጠን እየቀነሰ እየቀነሰ ይመጣል። ለማነሱ እነዚህ ሁለቱ ትልቁ ምክንያቶች ናቸው። ለመብዛቱ አንዳንድ ጊዜ አርቲፊሻልም ሊሆን ይችላል። ለምሳሌ አንዳንድ ግንዛቤ የሌላቸው ሰዎች ክብደት ለመቀነስ ብለው ቫይታሚን ሾፕ የታይሮይድ ሰፕሊመንት በመግዛት ያለ ሐኪም ትዕዛዝ ወይም ፈቃድ ይውጣሉ። ያ አርቲፊሻል ኦቨር ታይሮድ ቶክሲኮሲስ ያመጣል። ሌላው ደግሞ ጄኔቲክ ነው፣ ግሬቭስ ዲዚዝ ብለን የምንጠራው። እሱም እንደዚሁ በዘር የሚተላለፍ ነው። አንቲቦዲዎች ሰውነታችን ላይ ሌሎች ቅመሞች ሄደው ታይሮይድን ይቆሰቁስታል። ታይሮይድ ይቆጣ እና ብዙ ሆርሞን ያመነጫል። ይሄ እንግዲህ ተወነታችን አነግዜ የራሱን ልኩን የሚቆጣጠርበት ፊድባክ ሜካኒዝም አለው። ያንን ፊድባክ ሜካኒዝም ያልፈውና ከመጠን ያልፋል። ሶስተኛው አዮዳይን ኦቨር ሰፕላይ ናቸው። እንዳይከሰቱ የምንከላከልበት መንገድ አለ ወይ? አው እንዳይከሰቱ ማድረግ የምንችልበት አጋጣሚ ምንድን ነው? በዘር ላይ ካለ የቅርብ ቤተሰቦች በሙሉ ዳንስ በዓመት አንድ ጊዜ በቀላል የደም ምርመራ ሊታይላቸው ይችላል። በተለይ እናት ካለባት ልጆች መመርመር አለባቸው። አንዳንድ ጊዜ ትውልድ ሊዘል ይችላል። በወላጅ ሳይኖር በአያት ሊኖር ይችላል ወይም ደግሞ በቅድመ አያትም ሊኖር ይችላል። በአክስትም በአጎትም ሊኖር ይችላል። እንደዚህ አይነት ግንዛቤ መረዳት እና ማግኘት እና ጽፎ ማስቀመጥ ጥሩ ነው። ቴስት በማድረግ ይታወቃል። በተረፈ እነዚህ ቅድም ያልናቸው ጀነቲክ ኮዞች ሃሺሞቶስ ታይሮዳይቲስ እና ግሬስ መከላከል አይቻልም። ተጠቂው ከዛ አብሮ ነው የሚወለደው። ነገር ግን በጊዜ ዳያግኖስ መደረግ ያስፈልጋል። ሕክምናስ ሳለ ወይ ምን ያህልስ ቀላል የሆነ ሕክምና ነው ለዚህ የሚደረገው ቀላል ሕክምና ነው። የታይሮይድ ሕክምና በጣም የተዛባ ወይም የተወሳሰበ አይደለም። ዋናው ምንድነው ችግሩ የሚለውን ማግኘት ነው። ከአንድ ወይም ከሁለት ጉዞ በኋላ ሐኪሙ ዳያግኖስ ያደርገዋል። እንግዲህ ዳያግኖሱ እንቅርት ከሆነ ቅርጹ ምንድን ነው፣ ባህሪ የሚለው የሚቀጥለው ጥያቄ ይሆናል። ካንሰር ነው ወይስ ካንሰር አይደለም? ካንሰር ከሆነ ጊዜ ሳይወስድ በሰርጀሪ እንዳለ ታይሮዱ መወገድ አለበት። ታይሮዱ ከተወገደ በኋላ ስራው በቀላል ክኒን መተካት ይቻላል። ካንሰር ካልሆነ እና ታይሮድ ስራውን እየሰራ ከሆነ ሰርጀሪ አያስፈልግም። በየጊዜው አልትራሳውንድ በማድረግ የደም ምርመራ በማድረግ ታይሮዱን ማቆየት ይቻላል። አንዳንድ ጊዜ ታይሮዱ ካንሰርን ባይኖርበት ትልቅ ከሆነ ለምሳሌ የመተንፈስ ችግር ካመጣ የመናገር ችግር ካመጣ ድምጽ በመቀየር ወይም ደግሞ በአይን ሲታይ የፎርም ለውጥ ካመጣ ሰርጀሪ እናደርጋለን። ምክንያቱም የታይሮድ ፋንክሽን በቀላሉ በክኒኑ መተካት ስለሚቻል ሰዎቹ እንደዛ ከመኖር ክኒን መውሰድ ይሻለኛል ብለው ይመርጣሉ። ወደዛ እንሄዳለን ማለት ነው። የፋንክሽን ፕሮብለም ሁለቱን ሃይፖታይሮይዲዝም እንዳልኩት የደም ምርመራ አንድ ወይም ሁለት ጊዜ ተደርጎ ከተረጋገጠ በኋላ የታይሮድ ሆርሞን ይጀመራል። የታሮድ ሆኖን መጠኑ ብዙ ነው። ሁሉም ሰው አንድ አይነት አደል የሚያገኘው። አንዳንድ ጊዜ በትንሹ ጀምረን ቀስ እያለ ወደ ላይ የሚሄድበት ሁኔታ አለ። አንዳንድ ጊዜ ከመሀል የምንጀምርበት አጋጣሚ አለ። በአመት ሁለት ጊዜ የደ ምርመራ ያስፈልጋል። አንድ ሰው የታሮድ ሆርሞን ያስፈልግሃል፣ ይህንን ውሰድ ከተባለ ደግሞ እድሜ ልክ ነው። ብዙ ጊዜ ቫኬሽን አይወስድም። ክኒኑ በምንም ተምር መቋረጥ የለበትም። በጠዋት ዘባዶ ሆን ነው የሚወሰደው ውሃ ጋር እና አንድ ሰላሳ ደቂቃ ያስፈልጋል ምግብ ከመብላት ወይም ሌላ መድኃኒት ከመውሰድ። ምክንያቱም በባዶ ሆድ ነው ሆርሞኑ በደንብ አብዞርብ የሆነውና ስራውን መስራት የሚችለው ሲበዛ ታይሮድ ከቁጥጥር ውጭ ሆኖ ብዙ እያመረት ነበር ማለት ነው። እሱ ለጤና አደገኛ ስለሆነ እኛ ሜዲካል ኢመርጀንሲ የምንለው ነው። ቶሎ መታከም አለበት። ይህንን የምናደርገው ባለፉት ሀያ ሰላሳ ዓመታት ሬዲዮ አክቲቭ አይኦዳይን የሚባል የአይኦዳይን የጨው አይነት አለ እሱን አንድ ጊዜ በአፍ እንሰጣቸውና ታይሮድን እንዳለ ያቆመዋል። አይሰራ እንዳይሰራ ያደርገዋል። ሬዲዮ አክቲቭ አዮዳይን ቴራፒ የወሰዱ ሰዎች ኦልሞስት ከዘጠና እስከ ዘጠና አምስት ፐርሰንት የሚሆኑት የታይሮድ ሆርሞን ሰፕሊመንት ያስፈልጋቸዋል። መጨረሻ ላይ አንድ አምስት ፐርሰንት የሚሆኑት አያስፈልጋቸውም። ለዛ ነው የደ ምርመራው የሚያስፈልገው። ሙሉ ለሙሉ የሚድኑበት ወይም ነፃ የሚሆኑበት ከመድኃኒት ነፃ የሚሆኑበት አጋጣሚ ይሳላ ወይ? በአብዛኛው የለም። የታይሮድ ኮንዲሽን ሚልክ ናቸው። ከታይሮድ ሆርሞን አንደሰ የመጀመሪያው ችግር ይሄ ከሆነ የታይሮይድ ሆርሞን ምትክ እንሰጣለን። ያ እድሜ ልክ ነው። ሰውየው በሽተኛ ነው ማለት አይደለም፣ ወይም ደግሞ ተጠቂ ነው ማለት አይደለም። አንድ ግላንድ ወይም አንድ እጢ በሰውነታችን ደከመው እና ስራ ቆመ ማለት ነው። ሳይንስ እና ቴክኖሎጂ ባፈራው መልኩ የዛሬ መቶ ዓመት ይሄ ሆርሞን ዲስከቨርድ ሆኗል። እና በጣም ሴፍ ሆርሞን ነው። አንድ ክኒን በቀን መውሰድ ነው እንግዲህ የሚቀረው ማለት ነው። ግን ያ እድሜ ልክ ነው። እዚህ ሀገር እንደውም ሰዎች እያረጁ ሲሄዱ ይረሱታል ያንን ታሪካቸው፣ እና እንነግራቸዋለን። ማስታወሻ እንዲይዙ ወይም ሰውነታቸው ላይ የሆነ ነገር አምባር ሊሆን ይችላል፣ እንደ ቀለበት ሊሆን ይችላል። ያንን የታይሮድ ችግር እንዳለባቸው የሚጠቁም ነገር መልበስ አለባቸው። ለምን ታሪካቸውን መንገር ካልቻሉ፣ ከረሱ፣ ከዘነቡ የሚያጋጥማቸው የጤና ባለሙያ ያንን ሆርሞን ሊሰጣቸው ማለት ነው። እድሜ ልክ ነው። ከመጠን በላይ ሲሆን ታይሮድ ራሱ አይሄድም፣ ህክምና ያስፈልገዋል። ህክምናው ወይ ሬዲዮ አክቲቭ አዮዳይን በመስጠት ታይሮዱ ማስቆም ነው፣ ወይም በሰርጀሪ ማስቆም ነው። ሁለቱም ኢፌክቲቭሊ ያንን ታይሮድ አወጣው ማለት ነው ከሰውነታችን። ስለዚህ ዞሮ ዞሮ ማነስ ይመጣል ማለት ነው። ወደ ማነስ ከመጣ ልክ እንደዛኛው እንደ ማነስ ነው የምናክመው። እድሜ ልክ ነው። እንዳይከሰት የሚደረግበት አጋጣሚ አለ ወይ? አዎ እንግዲህ ለእንቅርት ለምሳሌ ኢትዮጵያ ውስጥ ከአስር እስከ ሰባ ፐርሰንት የሆነበት ምክንያት የአዮዳይን ሽፋናችን ዝቅተኛ ስለሆነ ነው። የበለጸጉት ሀገሮች ምንድን ነው የሚያደርጉት? እያንዳንዱ ሰው ቤት የሚገባው ጨው አዮዳይን ይደረግበታል ፎርቲፋይድ ይደረጋል አዮዳይን ዴፊሽንሲ ኦልሞስት የለም ተወግዷል ማለት ይቻላል ጨው ብቻም ሳይሆን አንዳንድ ምግቦች ላይ አዮዳይን በበቂ ሁኔታ ስለሚያደርጉበት አቤታ ውስጥ እያ የአዮዳይን ዴፊሽንሲ ስለማይኖር እንቅርት ብዙ አናይም እዚያ አገር እንግዲህ እሱም መከላከል ሊባል ይችላል ኢትዮጵያ ውስጥ አሁን አንድ ነገር እናርግ ሊባል አዮዳይን ፎርቲፋይ በማድረግ ቢያንስ የእንቅርትን ችግር ማስወገድ ይቻላል በጣም መቀነስ ይቻላል የማነስ ና የመብዛት ችግሮች መከላከል አይቻልም። ነገር ግን ኢንፎርሜሽን ካለው አንድ ቤተሰብ ሌሎቹም የቤተሰብ ክፍሎች ወይም አባሎች መመርመር አለባቸው። ተመርምረው ቶሎ ዳያግኖስ መሆን ነው ያለባቸው። ልጆች ግን ለምሳሌ ቶሎ ካልተገኘላቸው፣ ብዙ የበለጸጉ አገሮች ልጁ በተወለደ በማግስቱ ከሚመረመሩ ምርመራዎች አንዱ ይሄ ነው እና ልጆች ትምህርት ቤት ይላካሉ መማር አይችሉም፣ ወይም ደግሞ የትምህርት አቀባበር በጣም ገንበኛ ይሆናል አንዳንድ ጊዜ የታይሮይድ ችግር ሆነው ይገኛል። ስለዚህ እነሱን የቤተሰብ ታሪክ ካለ ቶሎ በመመርመር እና እርዳታውን ቶሎ በማድረግ የልጆቹን እድገት እና ኢንቴሊጀንስ ኪፕ ማድረግ ይቻላል ወይም ደግሞ እንዳይዛባ ማድረግ ይቻላል። በመጨረሻ የማነሳለው ጥያቄ ምንድን ነው? ብዙ ጊዜ ስለ ስኳር በሽታ ሰዎች ይጨንቃሉ። ሌሎች የጉበት፣ የአንጀት እንዲህ እንዲህ አይነት ስለሆኑ በሽታዎች ብዙ ሰዎች ይጨንቃሉ። ግን በዚህ በታይሮይድ ዙሪያ ላይ ብዙም የተጨበጠ ግንዛቤ ስለሌለ በውጭ ሀገር የሚኖሩት የኅብረተሰባችን ክፍሎች ይህንን በተመለከተ ምን ማድረግ አለባቸው ብሎ ይመክራሉ? ጥያቄ። ውጭ ሀገር ያሉ ኢትዮጵያውያን በዓመት አንድ ጊዜ ምርመራ ማድረግ አለባቸው። የጤና ምርመራ፣ ቤዚክ የደም ምርመራ ላይ የታይሮይድ ችግር ይኑር አይኑር ይታያል ማለት ነው። የፈንክሽን ይሄ የማነስ እና የመብዛት፣ የእንቅርቱ ደግሞ በዛው ቀን በእጅ ምርመራ ይኖር አይኖ ሊታወቅ ይችላል። የታይሮይድ ሲምተሞች ብዙ ናቸው፣ ግን ዋና ዋናዎችን ለመጥቀስ የማነስ በተለይ በጣም ፈጣን የሆነ የክብደት መጨመር ወይም ደግሞ ክብደት ለመቀነስ ፈልጎ አለመቻል፣ ድርቀት ሁኔታ፣ በጣም በተከታይ የመጠቃት ሁኔታ፣ ሌላው ደግሞ ብርድን ያለመቋቋም ሌላ ሰው ሞቀኝ ስል ተጠቂው በረደኝ ይላል። ወይም ተጨማሪ ጃኬት ተጨማሪ ብርድርስ ይጠይቃል። እነዚህ እነዚህ ነገሮች ካሉ ላቦራቶሪ ሄዶ የታይሮይድ ምርመራ እፈልጋለሁ ማለት ይቻላል። የበለፀጉት ሀገሮች ሕክምና ትልቅ ካደረጋቸው ነገሮች አንዱ ቀድሞ መመርመር ቀድሞ መታከም ነው። መጨረሻ ከደረሰ በኋላ አይደለም። በተለይ የታይሮድ ማነት ከአምስት እስከ አስር ዓመት ሊፈጅበት ይችላል። በሰውነታችን ውስጥ ግን አይጎዳም፣ አይደለም። ብዙ ተጽዕኖ እያሳደረ ያን ሁሉ ጊዜ ሊፈጅበት ይችላል ትኩረት እስኪያገኝ ድረስ። ሌላው እንደዚህ የታይሮድ ችግር በሐኪም ካልተነገረ በሰፕሊመንት ወይም ደግሞ ሱቁ ላይ መድኃኒት በመግዛት የሚለወጥ ነገር አይደለም። እሱን ኢንከሬጅ አናደርግም፣ ወይም እሱ እንዲያደረጉ ወገኖቻችንን አናበረታታም። ለምን አንዳንድ ጊዜ የባሰ ያልተጠበቀ ችግር ሊፈጥሩ ይችላሉ። ስለዚህ ዳያግኖስ መደረግ አለበት። በምግባችን እንደዚህ በማድረግ እንደዛ በማድረግ የምንለውጠው ነገር አይደለም። አብዛኛው ከሱቅ የምንገዛው ምግብ የተመጠነ የአዮዳይን የሶዲየም የፖታስየም ይዘት አለው። አዮዳይን ደግሞ ኦቨር ማድረግ በጣም ከባድ ነው፣ አይቻልም። ስለዚህ የተለካ ኤክስፖር ስላለ ተጨማሪ አዮዳይን ገብቶ ከሱቅ መዋጥ ምናምን አያስፈልግም። ዋናው ነገር የታዩ ኮንዲሽኖች ዳያግኖስ ለማድረግ ከባድ ነገሮች አይደሉም። ኤምአርአይ ወይም ትልቅ ማሽነሪ የሚፈልጉ ነገሮች አይደሉ። በቀላል የደም ምርመራ ሊታወቁ የሚችሉ ነገሮች ናቸው። ዶክተር ገብረስላሴ ንዳ በኖርዝ ካሮሊና ኮን ሄልዝ የሆርሞን ልዩ ሐኪም ስለነበረን ጊዜ እናመሰግናለን በሌላ ርዕሰ ጉዳይ ደግሞ በቅርቡ እንደምንገናኝ ተስፋ አድርጋለሁ። ለዛሬው አመሰግናለሁ። በጣም አመሰግናለሁ ማርታ ለዚህ አጋጣሚ። እንግዲህ በቀጣይ ሌሎች እኔን የሚመለከቱ ርዕሶች ላይ ተወያይተን ሕብረተሰባችንን ለማስተማር ወይም ለማገልገል በምታደርጊው ጥረት እኔን ተሳታፊ ነኝ። ያንቺም ጥረት በጣም አደንቃለሁ። እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመድ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more